voice of America ከተለያዩ ክልሎች የተፈናቀሉ ወደ የቀድሞ መንደሮቻቸው መልሶ ለማቋቋም እየሰራ መሆኑን የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ እስካሁን ሁለት ነጥብ አንድ ሚሊዮን የሚሆኑትን ወደ ቀያቸው መመለስ መቻሉን ጠቅሶ መልሶ መፈናቀል እንዳያጋጥም የሕግ የበላይነትን የማስከበር ስራ እንደሚሰራ ገልጿል። ሙክታር ጀማል ዝርዝር አለው። በኢትዮጵያ ውስጥ ባለፉት ሁለት ዓመታት በእርስ በርስ ግጭት ከተፈናቀሉ 2.3 ሚሊዮን ዜጎች ከሁለት ሚሊዮን በላይ የሚሆኑ ወደ ቀያቸው መመለሳቸውን የብሔራዊ አደጋ ስጋት አመራር ኮሚሽን አስታውቋል። ኮሚሽነሩ አቶ ምትኩ ካሳ እንደተናገሩት እስከ 700 ሚሊዮን የአሜሪካን ዶላር የሚፈጅ እቅድ ተነድፎ እየተንቀሳቀሰ መሆኑን ጠቅሰዋል። የተፈናቃዮቹን ቁጥር አስመልክቶ የተለያዩ አሃዞች ቢነገርም መንግሥት ባለው መረጃ መሠረት የተፈናቃዮቹ ቁጥር 2.3 ሚሊዮን ነው ብለዋል። ከዚህ ውስጥ 2.1 ሚሊዮን የሚሆኑት ከሰላም ሚኒስቴር ጋር በመሆን ወደ ቀያቸው እንዲመለሱ መደረጉን ተናግረዋል። እዚዛ ስትራቴጂክ ፕላን ላይ እንደምታውቁት በሶስት ምዕራፍ ነው የከፈል ነው። አንደኛው ያለምንም ችግር ወይም ተጨማሪ ስራ ሳያስፈልግ በቀላሉ መመለስ የምንችላቸው ተፈናቃዮች ተብሎ የተለየ አለ። እንግዲህ በአካባቢ አስተማማኝ ጸጥታ ያለበትና ቢመለሱ ተጨማሪ መፈናቀል አያስከትልም ተብሎ የታመነባቸው በተለይ ደግሞ በአብዛኛው ከድንበር አካባቢ የተፈናቀሉት እንዲመለሱ የሚል ነው። እዛ ካተጎሪ ውስጥ ስምንት መቶ ሺህ አካባቢ የሚጠጉ ናቸው የነበሩቱ። ለዚህ ባደረግነው ርብርብ ወደ አንድ ሚሊዮን አካባቢ የሚጠጉትን ነው ልመልስ ይቻል ነው። ሁለተኛ ምዕራፍ ሊያሉት ያሉት ደግሞ ከሌሎች ክልሎች ጋር ከተፈናቀሉበት ክልል ጋር ተጨማሪ ስራ በመስራት መመለስ ይችላሉ ብለን ያሰብ ናቸው። ለምሳሌ እንደነ እና ምዕራብ ጎጂ አካባቢ በደቡብ ብሔሮች ብሔረሰቦችና ህዝቦችና በኦሮሚያ ክልል አካባቢ መስራት የሚገባው ስራ መሰራት ያለባቸው በሶማሌና በኦሮሚያ በሚኒሻንጉልና በኦሮሚያ መካከል እነዚህ አካባቢ ያሉትን እነዚህንም በተሟላ ሁኔታ መመለስ ይችለናል። ፖኬት ሪያዎች አሉ። ኦሮሚያ አካባቢ ያልተመለሱ ሰዎች አሉ። ሶማሌ ክልል ያልተመለሱ አሉ። አማራ አካባቢ ያልተመለሱ ሰዎች አሉ። ትግራይ ኢንታይርሊ አልተመለሱም። ወደ አንድ መቶ አንድ ሺህ ተፈናቃዮች ከተለያዩ ክልሎች ያሉ አልተመለሱም። እነዚህ እንግዲህ በካታጎሪ ሶስት ውስጥ ነው የሚታዩት። በምዕራፍ ሶስት ላይ የማት ምንድን ነው ከአንድ በላይ ክልል የተፈናቀሉትን ከክልሎች ጋር በደንብ መነጋገር ያስፈልጋል። የህዝብ ግለህዝብ ምክክር ማድረግ ያስፈልጋል። የህግ በላይነት ደግሞ በትልቁ ማክበር አስፈላጊ ነው የሚሆነው። በሶስተኛ ምዕራፍ የሚመለሱ ተፈናቃዮችን በተመለከተ በተለይ መልሶ የመፈናቀል አደጋ እንዳያጋጥማቸው የህግ የበላይነት የማስከበር ስራ እንደሚሰራም ኮሚሽነር ምትኩ ካሳ ተናግረዋል። የአሜሪካ ድምፅ በቅርብ የዘገበውን የተፈናቃዮች የምግብ እርዳታ እጥረት ስሞታን በተመለከተ ችግሩ መኖሩንም ገልጸዋል። እንግዲህ እነዚህ ሰው ወገኖቻች ሲመለሱ ምንድን ነው የሚደረገው ለሚለው አንዱ የራሳቸውን ምርትና የራሳቸውን ገቢ እስከሚያገኙ ድረስ ከ ከስድስት ወር እስከ ስምንት ወር ይረዳል። ስለዚህ እርዳታ የሚቀጥል ነው የሚሆነው። ከዛ ባሻገር ደግሞ እርዳታው በዚህ መልክ የተሰጠ የመልሶ ማቋቋም ስራዎች ይሰራል። ስለዚህ የመልሶ ማቋቋም ስራ ለመስራት ከ676 እስከ 700 ሚሊዮን ዶላር የሚያወጣ ፕላን ነው አዘጋጅተን ይፋ አድረግ ነው። በዚህ መሰረት እንግዲህ መንግስትም አጋር አካላትም የራሳቸውን ጥረት እያደረጉ ይገኛሉ። የክልል መንግስታትም ረሰብም የግል ባለሀብቶችም ጭምር ናቸው በዚህ ውስጥ የሳተፉ ያሉት። በዚህ አግባብ መልሶ ማቋቋም ስራውን አጠናክረን የምንቀጥል ይሆናል። እዚህ ውስጥ እንግዲህ እነን ስንሰራ አንዳንድ አካባቢ ክፍተቶች አሉ። እንግዲህ ክፍተቶቹ ከሪፖርቲንግ አኳያ የመጣኑ ቅድም፣ በቂ ምግብ አቅርቦት የላቸው የሚባሉ ፖኬት አካባቢዎች አሉ። እነሱንም ከክልል የአደጋ ስጋ ስራ አመራር መዋቅር ጋር በመናበብ እየሞላን ነው ያለ ነው። ይሄ ተጠናክሮ ይቀጥላል። ለተፈናቃዮቹ ከምግብ አቅርቦት በተጨማሪ የጤናና መጠለያ ድጋፎች እንደሚደረግላቸውም ኮሚሽነር ምትኩ ካሳ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።